ማህደረ ዜና ኢራን የኒኩሌር መርሃ ግብሯን ለማቆም ኃያሉ ዓለም ደግሞ የጣለባትን ማዕቀብ ለማንሳት ከሁለት ዓመት በፊት ሲስማሙ እነሱ ሁለት ነበሩ። የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁና የሳውዲ አረቢያው ንጉሥ ሳልማን ኢብን አብዱል አዚዝ ተቃወሙ። ባለፈው አርብ የዩናይትድ ስቴትሱ ፕሬዚደንት ዶናልድ ትራምፕ ተጨመሩ፣ ሶስት ሆኑ። እሷም አንድ ነበረች፣ ኢራን። እነሱም የአውሮጳ ህብረት፣ ቻይና፣ ሩሲያ፣ ዩናይትድ ስቴትስና የተባበሩት መንግስታት ድርጅት ነበሩ። ዶናልድ ትራምፕ ዩናይትድ ስቴትስን ከተቀረው ዓለም ነጥለው ከቴላቪቭ ሪያዶች ጎራ እንደሚቀይጡ ባለፈው አርብ ሲዝቱ ግን ኢራን ዓለምን ተቀየጠች። የትራምፖ ዩናይትድ ስቴትስ አቋም መነሻም የኒውክሌር ስምምነቱ ማጣቀሻም የዓለም ሰላም እንዴትነት መድረሻችን ነው። ላፍታም አብራችሁን ቆዩ። በዋሽንግተን የሚገኘው የስልታዊ ጥናት ተቋም ኃላፊ ጆኤል ራቢን እንደሚሉት የፕሬዚደንት ዶናልድ ትራምፕ አሳሳቢ ችግር የሚሉ የሚያደርጉትን ለመገመት አለመቻሉ ወይም ተለዋዋጭ መሆናቸው ነው። እንዲህ አይነት ተለዋዋጭነት ደግሞ ተንታኙ እንደሚሉት ለዓለም ሰላም አደገኛ ነው። ያለው አሳሳቢ ችግር የአለመተንበዩ አደጋ በጣም አሳሳቢ ደረጃ ላይ መድረሱ ነው። እንደማምነው ፕሬዚደንቱ እንዲህ አይነቱ አቋም ዩናይትድ ስቴትስን ያጠናክራል፣ ለመደራደር ይጠቅመናል ብለው ያምናሉ። ይሁንና በዓለም አቀፍ ጉዳዮች የሚሉ የሚያደርጉት አለመተንበዩ፣ አለመረጋጋትና የሚያስከ ሰውየው በእርግጥም የሚሉትን የሚያውቁ የሚያውቁትን የሚሉ መሆናቸው ለብዙዎች አጠራጣሪ ነው። አሜሪካን ለማስቀደም ቃል በገቡ ማግስት አሜሪካ ከመሰረተችናም ከምትመራው የጦር ተሻራኪ ድርጅት ኔቶ አባልነት እንደሚያስወጧት አስጠነቀቁም አስጠነቀቁ ግን ተዉት። ከተፈጥሮ ሀብት ጥበቃ ዓለም አቀፍ ስምምነት እስከ ናፍታ፣ ከቲፒፒ እስከ ዩኔስኮ፣ ከሜክሲኮ እስከ ሰሜን ኮሪያ፣ ከኩባ እስከ አፍጋኒስታን የሚሉ ያደረጉት ብዙዎች ያላሰቡና ያልገመቱትን ነው። ኢራንን ማውገዝ፣ ማሳጣት፣ መጎነጥ የጀመሩት በእርግጥ ከምርጫ ዘመቻቸው ጊዜ ጀምሮ ነው። አስራ ሁለት ዓመት ያወዛገበ ያደራደረ ያወያየውን ዓለም የተስማማበትን ውል ለማፍረስ ይዝታሉ ብሎ መጠበቅ ግን ለውጭ አይደለም ለመከላከያ ሚኒስትራቸውም የማይታሰብ ነበረ። ኢራቅ ይዋጋ የነበረውን የአሜሪካ ጦር ያዙ የነበሩት የቀድሞው ጄኔራል ጄምስ ማቲስ ፕሬዝደንቱ ከኢራን ጋር የተደረገውን ውል እንዲያከብሩ መክረናቸዋል አሉ በቀደም እንደማምነው አሁን ባለንበት ሁኔታ ፕሬዚደንቱ ውሉን ማክበርን ግምት ማስገባት አለባቸው። ውጭ ጉዳይ ሚኒስትር ሬክስ ቲለርሰንም ተመሳሳይ አስተያየት ነበራቸው። ፕሬዚደንቱ ግን ባለፈው አርብ እንዳሉት የሚኒስትሮቻቸውን ምክር አልተቀበሉትም። የሕግ መምሪያውና መወሰኛው ምክር ቤት ዋና ዋና መሪዎች የኢራን የኒውክለር ስምምነት ደንብን የሚያሻሽል ረቂቅ እያዘጋጁ ነው። ማሻሻያው በዩናይትድ ስቴትስ ሕግ መሰረት ኢራን አህጉር አቋራጭ ሚሳኤል መስራቷን፣ ይህ በጣም አስፈላጊ ነገር ነው፣ ለማገድና ኒውክለር ለመስራት የምታደርገውን እንቅስቃሴ ለዘለቄታው የሚያግድ መሆን አለበት። ይህ በጣም አስፈላጊ ነው። እኔ ደግፈዋለሁ። ኢራንን የኒኩሌር መርሃ ግብርን ለማስቆም የቴህራንና የሀያላን መንግስታት ተወካዮች አስራ ሁለት ዓመት ተደራድረዋል። በተባበሩት መንግስታት ድርጅት የጸጥታው ጥበቃ ምክር ቤት ድምፅን በድምፅ የመሻር ስልጣን ያላቸው የአምስቱ ሀያል ሀገራት የጀርመንና የአውሮፓ ህብረት ተወካዮች ከረጅም ጊዜው ጣውረድ ድርድርና ውይይት በኋላ የደረሱበት ስምምነት አስጊ ጦርነትን በሰላም የመፍታት አብነት ተደርጎ ነበረ። የጀርመን ውጭ ጉዳይ ሚኒስትር ዚግማር ጋብሪኤል በቀደም እንዳሉት ደግሞ ስምምነቱ ሌሎች ሀገራትም ሰላምና ደህንነታቸውን በሰላማዊ ድርድር ማስከበር እንደሚችሉ አብነት ነው። አ ኢራን ማ ከኢራን ጋር የተደረገው ስምምነት ጦርነትን በድርድር ማስቀረት እንደሚቻል ለመጀመሪያ ጊዜ ያስመሰከረ ውል ነው። ከሁሉም በላይ አንድ ሀገር የኒኩለር ጦር መሳሪያ እንዳትታጠቅ ለመከልከል የሚጠቅም ነው። እንደ ሰሜን ኮሪያ የመሳሰለው ሀገራትን ምናልባትም ሌሎችንም ኒኩለር የጦር መሳሪያ ሳይታጠቁ ደህንነታቸው እንደሚጠበቅላቸው ለማሳመን እንደ ጥሩ ምሳሌ የሚጠቀስም ነው። ይህን ስምምነት ማፍረስ በመላው ዓለም የሚገኙ ሌሎች ኃይላት እንዲህ አይነት ስምምነቶችን እንዳያምኑ ማድረግ ነው። ስለዚህ ከኢራን የሚያለፈ አደጋ አለው። የጋራ አጠቃላይ የድርጊት መርሃ ግብር ጄሲፒኦኤ በእንግሊዝኛ ምጻሩ በተባለው ስምምነት መሰረት ኢራን የኒኩሌር መርሃ ግብሯን ሙሉ በሙሉ ማቆሟን የተባበሩት መንግስታት የአቶም ኃይል ተቆጣጣሪ ድርጅት አረጋግጧል። ድርጅቱ በማረጋገጡም በኢራን ላይ የተጣለው ዓለም አቀፍ ማዕቀብ ተነስቷል። ፕሬዚደንት ትራምፕ ስምምነቱን ኢራን ወይም ሌላ ወገን አፈርሶታል የሚል ምክንያት አላቀረቡም። ሊያቀርቡ አይችሉም። የሚያቀርቡት ምክንያት ስለሌለም ስምምነቱን በቀጥታ አላፈረሱትም። ምክር ቤታቸው የስምምነቱን ይዘት ዳግም መርምሮ በስልሳ ቀናት ውስጥ እንዲያቀርብላቸው ነው የጠየቁት። ን ን ከምክር ቤቱና ከተባባሪዎቻችን ጋር በምንሰራው መፍትሔ ማግኘት ካልቻልን ግን ስምምነቱ ይፈርሳል። ሁል ጊዜ ይፈተሻል። እንደ ፕሬዚደንት የኛን ተሳትፎ በፈለገው ጊዜ ማቋረጥ ይችላል። ወትሮም ስምምነቱን ሲቃወሙ የነበሩት ሳዑዲ አረቢያና እስራኤል የትራምፕን ውሳኔ ለማወደስ የቀደማቸው የለም። የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔትንያሁ ፌስ ኔሽን ለተባለ ጣቢያ እንደነገሩት የፕሬዚደንት ትራምፕን አቋም የምትደግፈው እስራኤል ብቻ አይደለችም። ፕሬዚደንቱን የምትደግፈው እስራኤል ብቻ አይደለችም ሳውዲ አረቢያና ኤሚሬቶች ጭምር ናቸው። የምጠቁመው ነገር እስራኤልና ቁልፍ የአረብ መንግስታት በአንድ ነገር ላይ ሲስማሙ ትኩረት ሊሰጠው ይገባል። በተጨባጭ ያለውን ነገር በቅርብ እንሰማለን። ከኢራን አጠገብ ነን። ምን እንደምታደርግ እናውቃለን። ፍልስጤምን ከዝንት ዓለም ሀገር አልባነት ለማውጣት ቁልፍ የአረብ መንግስታት ከእስራኤል ጋር የማይተባበሩበትን ምክንያት ለፍልስጤሞች የሚነግር መጥፋቱ ነው ክፋቱ። የትራምፕን አቋም በመደገፍ ቤንያሚን ኔትንያሁና ሳልማን ኢብን አብዱል አዚዝን የሰማ እንጂ የተከተላቸው አለመኖሩ ነው ደግነቱ። የዩናይትድ ስቴትስ የዲሞክራቲክ ፓርቲ የምክር ቤት እንደራሴ የፕሬዚደንት ትራምፕ አሜሪካ ትቅደማሉ በቀደም አሜሪካም ከወዳጅ ደጋፊዎቿ ትገለል ማለት እንዳይሆን ያሰጋል፣ አከሉ እንደ የቀድሞው የዩናይትድ ስቴትስ ምክትል ፕሬዝደንት ጆ ባይደን በበኩላቸው እንዳሉት ዶናልድ ትራምፕ ከኢራን ጋር የተደረገውን ስምምነት ካፈረሱ ከዓለም የምትገለለው ዩናይትድ ስቴትስ እንጂ ኢራን አይደለችም። የጀርመን፣ የፈረንሳይና የብሪታንያ መሪዎች በጋራ ባወጡት መግለጫ እንዳሉት ፕሬዝደንት ትራምፕ ከኢራን ጋር የተደረገውን ስምምነት አለማጽደቃቸው ሲበዛ አሳስቧቸዋል። ሀገሮቻቸው ስምምነቱን እንደሚያከብሩ በድጋሚ ቃል ገብተዋል። የአውሮፓ ሕብረት የውጭ ግንኙነት ኃላፊ ወይዘሮ ፍሬድሪካ ሞግሂሮኒ ደግሞ ስምምነቱን አንድ ሀገር ሊያፈርሰው ሊያሻሽለውም አይችልም ባይናቸው። ናቸው የዓለም ስምምነት ነውና፣ አከሉ። የተባበሩት መንግሥታት ድርጅትን ሰነድ እያመለከቱ የሁለትዮሽ ስምምነት አይደለም፣ የአንድ ሀገር ብቻም አይደለም፣ ስድስት ወይም ሰባት ወገኖችን ብቻ የሚያካትት ስምምነትም አይደለም። ይህ የተባበሩት መንግስታት ድርጅት ውሳኔ ነው። በዚህ ምክንያት ይህ የጸጥታው ጥበቃ ምክር ቤት ውሳኔ ነው። በዚህ ምክንያት የተባበሩት መንግስታት ድርጅት አባል ሀገራት በሙሉ ውሳኔውን ገቢር የማድረግ ግዴታ አለ። ሰውየው ለዓለም አቀፍ አይደለም ለሀገራቸውም ሕግ የሚገዙ አይነት አይደሉም፣ ግን ብዙ ሚሊዮኖች የመረጧቸው የዓለም ልዕለ ሀያል ሀገር መሪ ናቸው። ዩናይትድ ስቴትስ ከሰሜን ኮሪያ ጋር በኒውክሌር ጦር መሳሪያ ሰበብ የገጠመችውን ጠብ ለማርገብ ዓለም ደፋ ቀና ሲል ትራምፕ በትንሽቱ ሀገር ላይ መዓት ለማውረድ ፎከሩ። ፉከራውን የምር እንደማያደርጉት ሲያውቁ በህዝብ ድምፅ የተመረጡት የ71 ዓመቱ አዛውንት ነጋዴ ከ33 ዓመቱ ወጣት አምባገነን ጋር ስድድብ ገጠሙ። ዩናይትድ ስቴትስ ከአፍጋኒስታን እስከ ኢራቅ ከሶሪያ እስከ ሊቢያ የለኮሰችው ጦርነት ዛሬም ሚሊዮኖችን እያነደደ እያሰደደ እየገደለ ነው። ዩናይትድ ስቴትስ ከሩሲያ ጋር የገጠመችው ሽኩቻ ዩክሬንን ከመካከለኛ ገቢ ሀብታም ሀገርነት ወደ ተመጽዋችነት አሽቀንጥሯታል። ዩናይትድ ስቴትስ ከ2001 ጀምሮ በየስፍራው ውጊያ ጦርነት ከመለኮስ ባለፍ የሰላም ውል ያደረገችው አንድም ከኢራን ሁለትም ከኩባ ጋር ነበረ። ፕሬዚደንት ትራምፕ እንደ ብርቅ ከሚታዩት ሁለት ስምምነቶች ከኩባ ጋር የተደረገውን ለማፍረስ አንድ ሁለት እያሉ ነው። ከኢራን ጋር የተደረገውን ለማፍረስ ደግሞ የኢራን ገዢዎችን መጎነታተሉን እንደ ጥሩ ፈሊጥ ይዘውት ነበረ። ከሪያድ ቤተ መንግሥት እስከ ኒውዮርክ የጉባኤ አዳራሽ በየአደባባዩም ኢራንን አወገዙ፣ አስፈራሩ፣ አስጠነቀቁም። ተጨማሪ ማዕቀብ ጣሉ። አሁን ደግሞ ዓለም የተስማማበትን ውል ለማፍረስ ዛቱ። የኢራን ውጭ ጉዳይ ሚኒስትር መሐመድ ጃቫድ ዛሪፍ እንደሚሉት ሀገራቸው ስምምነቱን ለማፍረስ የመጀመሪያዋ አትሆንም። ሌላው ካፈረሰ ግን ቀጠሉ። ሚኒስትሩ ከስምምነቱ ለመውጣት የመጀመሪያዎቹ እንዳንሆን ጽኑ አቋም ይዘናል በስምምነቱ ላይ የተጠቀሰው ምጣኔ ሀብታዊ ጥቅማችን ተጠብቆ ኢራን ማግኘት የሚገባትን ምጣኔ ሀብታዊ ፋይዳ እስካገኘች ድረስ ስምምነቱን እናከብራለን ኢራን እኒያ ጥቅሞች ማግኘቷ ከቆመ ግን ጉዳዩ ያው ሌላ ነው የሚሆነው አንዱ ከሌላው ጋር መከባበሩንና የእኩልነት ስሜትን አንደኛው ወገን እያፈረሰ መደራደርን የኢራናዊነት ክብር ኩራታችን እንደማይፈቅድልን ማረጋገጥ እፈልጋለሁ። የፕሬዚደንት ሐሰን ሩሐኒ መንግስት የኒውክሌር መርሃ ግብሩን ለማቋረጥ መስማማቱን አክራሪ የሚባሉት የኢራን ፖለቲከኞችና የሃይማኖት መሪዎች አጥብቀው ተቃውመውታል። ፕሬዚደንት ትራምፕ ስምምነቱን ለማፍረስ አሁን መዛታቸው ለአክራሪዎቹ የኢራን ፖለቲከኞች ወትሮም ያልነው ይህን ነበር እያሰኘ ነው። ታዛቢዎች እንደሚስማሙበት ትራምፕ የሚፈልጉትን የኢራን አክራሪ ፖለቲከኞችም ከትራምፕ እኩል ይፈልጉታል። ሁለቱም እንደሚፈልጉት ዩናይትድ ስቴትስ ከስምምነቱ ከወጣች የኢራን አክራሪ ፖለቲከኞች ከቻሉ፣ ዩናይትድ ስቴትስን ካቃታቸው፣ የዩናይትድ ስቴትስን ጥቅሞችና ታማኞች በጦር ኃይል መጎነታተላቸው የማይቀር ነው። ዓለምም ምናልባት ሌላ ጦርነት ማስተናገዷ ግዷ ነው የሚሆን። ነጋሽ መሐመድ ነኝ። እስኪ ቸር ያሰማን።